የዲደብሊው ዜና እንደምናመሻችሁ በመጀመሪያም፣ ዋና ዋና ዜናዎቹ፤ በአዲስ አበባ ከተማና ኦሮሚያ ክልል የብር አቅም መዳከምን ተከትሎ በሸቀጦች ላይ ዋጋ ጭማሪ ያደረጉ በርካታ የንግድ ድርጅቶች መዘጋታቸው ተገለጸ። የንግድ ድርጅቶቹ የተዘጉት ብሔራዊ ባንክ የውጭ ገንዘብ የምንዛሪ ተመንን ከመለወጡ አስቀድሞ ባከማቸቸው የምግብ ሸቀጦች ላይ የዋጋ ጭማሪ በማድረጋቸው ነው ተብሏል። በጸጥታ ችግር ምክንያት ለፈተና በሄዱበት ሰላሌ ዩኒቨርሲቲ ለሁለት ሳምንታት ያህል መቆየት የተገደዱት ከአራት መቶ በላይ ተማሪዎች ትናንት ማምሻውን ወደ ቤተሰቦቻቸው መመለሳቸው ተሰማ። የናይጄሪያ ፖሊስ በሀገሪቱ የተባባሰውን የዋጋ ንረትና የአስተዳደር ችግር በመቃወም አደባባይ ከወጡ ሰልፈኞች ጋር ፍጥጫ ገጥሟል። ትናንት ሌሊት ለተገደሉት የሐማሱ መሪ እስማኤል ሃኒያ በኢራን ብሔራዊ የአስክሬን ሽኝት ስነ ስርዓት ተከናወነ። አዲሱ የኢራን ፕሬዝደንት መንግስታቸው ለሐማስ የሚያደርገው ድጋፍ ይበልጥ ይጨምራል ብለዋል። ዜናው በዝርዝር። በአዲስ አበባ ከተማና ኦሮሚያ ክልል የብር አቅም መዳከምን ተከትሎ በሸቀጦች ዋጋ ላይ ጭማሪ ያደረጉ በርካታ የንግድ ድርጅቶች መዘጋታቸው ተገለጸ። ሮይተርስ እንደዘገበው የንግድ ድርጅቶቹ የተዘጉት ብሔራዊ ባንክ የውጭ ገንዘብ የምንዛሪ ተመንን ከመለወጡ አስቀድሞ ባከማቿቸው የምግብ ሸቀጦች ላይ የዋጋ ጭማሪ በማድረጋቸው ነው። የአዲስ አበባ የንግድ ቢሮ ቃል አቀባይ ሰውነት አየለ ለሮይተርስ እንደገለጹት በዚህ ምክንያት አዲስ አበባ ላይ ብቻ ሰባ አንድ ድርጅቶች ተዘግተዋል። በተመሳሳይ ኦሮሚያ ክልል ውስጥ 19 የንግድ ድርጅቶች መዘጋታቸውንና ሶስት ሰዎችም መታሰራቸውን የኦሮሚያ የንግድ ቢሮ ኃላፊ መሰረት አሰፋ ለዜና ወኪሉ ተናግረዋል። እንደ ዘገባው ዋጋ ከተጨመረባቸው መካከል ዘይትና ሩዝ ቀዳሚዎቹ ናቸው። የኢትዮጵያ ማዕከላዊ ባንክ ገበያ መር የምንዛሪ ተመንን ተግባራዊ ካደረገ ወዲህ የሀገሪቱ ሸርፍ የሆነው ብር ከዶላር አንጻር 28 በመቶ መዳከሙን ነው። ሮይተርስ ሲያመለከተው ይህ ውሳኔ የሀገሪቱ መንግስት ከዓለም አቀፍ የገንዘብ ብድር መርሃ ግብር አዲስ ብድር ለማግኘት እንዲሁም የእዳ መመለሻ ጊዜንም ለማስተካከል ያለመ ነው። እንዲያም ሆኖ ግን የኢኮኖሚ ባለሙያዎች ይህ የመንግስት ውሳኔና እርምጃ በዝቅተኛ የኑሮ ደረጃ ላይ በሚገኘው ሕዝብ ላይ የዋጋ ጭማሪ ሊያስከትል ይችላል የሚል ስጋታቸውን እየገለጹ ነው። በጸጥታ ችግር ምክንያት ለፈተና በሄዱበት ሰላሌ ዩኒቨርሲቲ ለሁለት ሳምንታት ያህል መቆየት የተገደዱት ተማሪዎች ትናንት ማምሻውን ወደ ቤተሰቦቻቸው መመለሳቸው ተሰማ። ከአራት መቶ በላይ እንደሚሆኑ የተነገረው የአስራ ሁለተኛ ክፍል ተፈታኞች ግጭት ከሚካሄድበት የኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ነበር ወደ ሰላሌ ዩኒቨርሲቲ የተጓዙት። ተማሪዎቹ ከሁለት ሳምንታት በፊት የአስራ ሁለተኛ ክፍል ፈተናቸውን ፍቼ ከተማ በሚገኘው በሰላሌ ዩኒቨርሲቲ ካጠናቀቁ በኋላ በፀጥታ ይዞታ ስጋት መመለሻ በማጣታቸው በዩኒቨርሲቲ ለመቆየት ተገደው ነበር። የሰላሌ ዩኒቨርሲቲ የሕዝብና ዓለም አቀፍ ግንኙነት ዳይሬክተር ዶክተር የሽመቤት ቦጋለ ለዶችቨለን እንደተናገሩት ተማሪዎቹ ወደ መጡበት እንዲመለሱ የተደረገው ለፈተናው ባመጧቸው አካላት አማካኝነት ነው። በቃ ወጥተዋል። ትላንትና ማታ ጀምሮ ወጥተዋል። መድረሳቸውንም አረጋግጠናል። ስለዚህ በቃ ግቢ ውስጥ ምንም ተማሪ የለም። አሁን ሄደዋል፣ በሰላም ደርሰዋል ብሎኛል። ከትላንት በነበረው ጊዜ ግን እንክብካቤ አድርገናል። አሁን ደግሞ ያው አምጡ ስንባል ሶስት ሰዎች ናቸው ይዘዋቸው የነጩት። ከሶስት ትምህርት ቤት ሚነጡት ሶስት ተወካዮች አሉ። እነዛ ተወካዮች ናቸው ቆጥረው ልጆቹን ራሱ የሚረከቡት ማለት ነው። እነሱ አመቻችተው የሚሄዱበት ሁኔታ አመቻችተው ልቀቁልን እንወስዳለን ብለው ጠይቁም። ትላንትና ነጡበት ዝርዝር ቆጥረን አስረክበናቸዋል። ሰላሌ ዩኒቨርስቲ ምንም ተማሪ የለም ማለት ነው። ዳይሬክተሩ አክለውም በትናንትናው እለት ተማሪዎቹ ምቹ ሁኔታ ሲፈጠር ሙሉ በሙሉ ከሰላሌ ዩኒቨርስቲ ተወስደው በሰላም ወደ ወላጆቻቸው መድረሳቸውን አረጋግጠዋል ነው ያሉት።

ለሁለት ሳምንትና ከዚያ በላይ በዩኒቨርሲቲው ለመቆየት የተገደዱት ከደራ ወረዳ ሶስት ትምህርት ቤቶች የመጡ የማህበራዊና ተፈጥሮ ሳይንስ ተማሪዎች መሆናቸውን መግለጻቸውንም ከአዲስ አበባ ስዩም ጌቱ በላከው ዜና ጠቅሷል። የናይጀሪያ ፖሊስ በሀገሪቱ የተባባሰውን የዋጋ ንረትና የአስተዳደር ችግር በመቃወም አደባባይ ከወጡ ሰልፈኞች ጋር ፍጥጫ ገጥሟል። አቡጃ ላይ ሰልፈኞቹን ለመበተን ፖሊስ አስለቃሽ ጭስ መጠቀሙ ተገልጿል። የተቃውሞ ሰልፉ በተለይ በዋና ከተማ አቡጃ፣ በንግድ ማዕከሏ ሌጎስ እና ሌሎችም የናይጀሪያ ከተሞች እየተካሄደ ሲሆን የፕሬዝዳንት ቦላ ቲኑቡ የኢኮኖሚ ማሻሻያ በሀገሪቱ የከፋ የዋጋ ግሽበትና በተራው የሀገሪቱ ዜጋ ኑሮ ላይ ጫና ማስከተሉ ዜጎችን አስቆጥቷል። ፕሬዚደንት ቲኑቡ ሀገሪቱ እንድትቀጥል ለውጥ ያስፈልጋል ያሉ ሲሆን ይህንንም ተግባራዊ ለማድረግ ዝተዋል። ባለስልጣናት በየከተሞቹ ጥቃት እንዳይፈጸም የታጠቁ የጸጥታ ኃይሎችን አሰማርተዋል። ሌጎስ ላይ የታጠቁ ፖሊሶች ሰልፈኞች ወደ መንግስት ጽፈት ቤትና ለሰላማዊ ሰልፍ ወደ ተፈቀደ ስፍራ ሲጓዙ ሲመለከቱ እንደነበር ነው የተገለጸ። አቡጃ ላይ ወታደሩ ዋና መንገዶችን ዘግቷል። የናይጀሪያ መንግስት ከተቃውሞ አስቀድሞ ለውይይት ክፍት መሆኑን ገልጾ ነበር። ፕሬዚደንቱም ህዝቡ እሳቸው የጀመሩትን ማሻሻያ እንዲታገዝ ጠይቀው ነበር። ሆኖም ህዝቡ ፖለቲከኞቹ በቂ መስዋዕትነት አልከፈሉም በማለት ይተቻል። አድማጮች የምትከታተሉት የዶቼ ቨለ ዲደብሊውን ዜና ነው። ኢራን ትናንት ሌሊት ለተገደሉት የሐማሱ መሪ እስማኤል ሀንያ ብሔራዊ የአስክሬንሽኝ ስነ ስርዓት አከናወነች። አዲሱ የኢራን ፕሬዝዳንት ማሱድ ፔዜሽኪያን መንግስታቸው ለሐማስ የሚያደርገው ድጋፍ ይበልጥ እንደሚጨምር ተናግረዋል። ከሐማስ የበላይ ኃላፊዎች ጋር በስልክ የተነጋገሩት ፕሬዝዳንቱ የእስማኤል ሀንያ ግድያ የሽብር ድርጊት ነው ማለታቸውን የኢራን የዜና አውታር ዘግቧል። ኢራንና ሐማስ ለሀንያ ግድያ እስራኤልን ተጠያቂ አድርገዋል። እንዲያም ሆኖ እስራኤል በጉዳዩ ላይ ያለችው ነገር የለም። ይህ በእንዲህ እንዳለም አንድ ከፍተኛ የሂዝቦላ የጦር አዛዥ ከትናንት በስቲያ መገደላቸው ተነግሯል። ከሂዝቦላ መስራች አባላት አንዱ እንደነበሩ የተገለጸው ፉአድ ሹክር ቤይሩት ውስጥ በእስራኤል ጥቃት መገደላቸው ነው የተገለጸው። የፉአድ ሽኩር ሞት ለሂዝቦላ አመራር ከባድ ጉዳት እንደሆነ ሮይተርስ በዜናው ጠቅሷል። ዩናይትድ ስቴትስ ሽኩር ለ241 የአሜሪካ ወታደሮች መገደል ትልቅ ሚና መጫወታቸውን ትገልጻለች። እስራኤል በበኩሏ ለበርካታ እስራኤላውያን ሞት ሽኩር ተጠያቂ ናቸው ብላለች። በስድስት ምዕራባውያን ሀገራትና በሩሲያ መካከል በዛሬ ዕለት አንካራ ቱርኪየ ላይ የእስረኞች ልውውጥ ተደረገ። በውሉ መሰረትም ሁለት ልጆችን ጨምሮ አስር ሩሲያን እስረኞች ለቱርኪየ ፕሬዝዳንታዊ ቢሮ የተሰጡ ሲሆን በለውጡ በሞስኮ እጅ የነበሩ አስራ ስድስት የምዕራብ ሀገራት ዜጎች መለቀቃቸውን ከአንካራ ይፋ ሆኗል። በሩሲያ ተይዘው ከቆዩት መካከል የዎል ስትሪት ጆርናል ጋዜጠኛ ኤቫን ገርሾቭስኪ አንዱ መሆኑ ተገልጿል። ጋዜጠኛው ከሳምንት በፊት በቀረበበት የስለላ ክስ በሩሲያ ፍርድ ቤት የ16 ዓመት እስራት ተፈርዶበት ነበር። 33ኛው የፓሪስ ኦሎምፒክ የተለያዩ የስፖርት ውድድሮችን እያስተናገደ ነው። በዛሬ ዕለት ኢትዮጵያን አትሌቶች የሚካፈሉባቸው የፍጻሜና የማጣሪያ ውድድሮች ይካሄዳሉ። ከነዚህ መካከል ከምሽቱ አራት ሰዓት ላይ የሚካሄደው የወንዶች 10ሺ ሜትር የፍጻሜ ውድድር ይጠበቃል። በዚህ ውድድር የቶኪዮ ኦሎምፒክ አሸናፊው ሰለሞን ባረጋ እንዲሁም አትሌት ዮሚፍ ቀጀልቻና በሪሁን አረጋዊ ይሳተፋሉ። በማጣሪያ ውድድሮች ምሽት አንድ ሰዓት ከአስር ላይ የሴቶች የ5000 ሜትር፣ ሁለት ሰዓት ከ45 ላይ ደግሞ የሴቶች የ800 ሜትር ውድድሮች ይደረጋሉ። በዛሬ ዕለት በተካሄደው የወንዶች የ20 ኪሎ ሜትር የእርምጃ ውድድር አትሌት ምስጋና ዋኩማ በስድስተኝነት አጠናቋል። ያስመዘገበው ሰዓት ለኢትዮጵያ በዚህ ውድድር ክብረ ወሰን መሆኑን የተነገረው ዛሬ ለፍጻሜም ሆነ ለማጣሪያ የሩጫ ውድድር ለሚሳተፉ ኢትዮጵያውያን አትሌቶች መልካም እድል እንመኛለን። ይህ ዶች ቨለ ነው። አድማጮች፣ ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በአዲስ አበባ ከተማና ኦሮሚያ ክልል የብር አቅም መዳከምን ተከትሎ በሸቀጦች ላይ ዋጋ ጭማሪ ያደረጉ በርካታ የንግድ ድርጅቶች መዘጋታቸው ተገለጸ። በጸጥታ ችግር ምክንያት ለፈተና በሄዱበት ሰላሌ ዩኒቨርሲቲ ለሁለት ሳምንታት ያህል መቆየት የተገደዱ ከአራት መቶ በላይ ተማሪዎች ትናንት ማምሻውን ወደ ቤተሰቦቻቸው መመለሳቸው ተሰማ። የናይጀሪያ ፖሊስ በሀገሪቱ የተባባሰውን የዋጋ ንረትና የአስተዳደር ችግር በመቃወም አደባባይ ከወጡ ሰልፈኞች ጋር ፍጥጫ ገጥሟል። ትናንት ሌሊት የተገደሉት የሐማሱ መሪ እስማኤል ሀንያ በኢራን ብሔራዊ የአስክሬን ሽኝት ስነ ስርዓት ተከናወነ። አዲሱ የኢራን ፕሬዝደንት መንግስታቸው ለሐማስ የሚያደርገውን ድጋፍ ይበልጥ ይጨምራል ብለዋል። ዜናው በዚሁ አበቃ።